ቁጥራቸው የበዛ አፍሪካውያን ወደ አውሮፓ ለመሻገር ሊቢያ ጠረፍ ድረስ በመከራ ይጓዛሉ። በተወላከፉ ጀልባዎች ሜዲተራንያን ባሕርን ለማቋረጥ ሲሞክሩ የአውሮፓ ኅብረት ወይም መንግሥታዊ ያልሆኑ ድርጅቶች ደርሰው እስከሚያተርፏቸው ባሕሩ ላይ ሲንሳፈፉ ከቆዩ በኋላ በብዙ መከራ ጣልያን ይገባሉ ወይም ብዙዎቹን እዚያው ውሃው በልቷቸው ይቀራሉ። አሁን ግን ኢጣሊያ ከሰሐራ በስተደቡብ ካሉት የአፍሪካ ሀገሮች የፈለሱ አፍሪካውያን ባህሩ ዘንድ እንዳይደርሱ ለማድረግ እየሞከረች መሆኑ እየተሰማ ነው። ሪፖርተራችን ጄፍሪ ያንግ ያጠናቀረው ዘገባ አለ። አዳነች ፍስሐ እየታቀርበዋለች። ፍልሰተኞቹ ከኤርትራ፣ ከጊኒ፣ ከሴኔጋል፣ ከማሊ፣ ከናይጄሪያና እና ከሌሎች ከሰሐራ በመለስ ካሉት ሀገሮች ተነስተው ወደ ሊቢያው የሜዲትራንያን ባህር ጠረፍ ይጓዛሉ። ከዚያ አሰቃቂ ሁኔታ ይገጥማቸዋል። በሰው ብዛት በተፋፈጉና አስተማማኝ ባልሆኑ ጀልባዎች እየተንሳፈፉ ባህር ውስጥ ከመስመጥ ሊያተርፏቸው የሚችሉ ወገኖችን ይጠባበቃሉ። በእድል በህይወት የተረፉት ደግሞ በአውሮፓ ሀገሮች አዲስ ኑሮ ለመምራት ይመኛሉ። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው አምና 180 ሺህ የሚሆኑ ብዙዎቹ ከሊቢያ የተነሱ ፍልሰተኞች ከመስመጥ ተርፈው ወደ ኢጣሊያ ተወስደዋል። ከባህሩ ያተረፏቸው ሶፊያ የሚል ስያሜ የተሰጠው የአውሮፓ ህብረት ስደተኞችን የማትረፍ ተልእኮና መንግስታዊ ያልሆኑ ድርጅቶች ናቸው። በያዝነው ዓመት ከጥር እስከ ሚያዝያ ወር ባለው ጊዜ ውስጥ 27 ሺህ ስደተኞች ገብተዋል። የአውሮፓ ህብረት ታዲያ በሊቢያ ያለው መንግስት በባህር ጠረፍ አካባቢ የጥበቃ ተግባሩን እንዲያጠናክር ባለፈው የካቲት ወር ከሁለት ሚሊዮን ዶላር በላይ ሰጥቶታል። አላማው ፍልሰተኞች ወደ ሜዲትራንያን ባህር እንዳይደርሱ ለማገድ ነው። ይህን መሰረት በማድረግም የሊቢያ መንግስት አፍሪካውያን ፍልሰተኞችን አፍሶ ወደ የመጡበት እስከሚባረሩበት ጊዜ ድረስ፣ ምናልባትም ከዛ የከፋ እጣ እስከሚገጥማቸው ጊዜ ድረስ በማጎሪያ ሰፈሮች ከቷቸዋል። ዋሽንግተን ፖስት ጋዜጣ ኢጣሊያ ወሰደችው እርምጃ ፍልሰተኞቹ በሀገሯ እንዳይገቡ የማድረግ ያህል ነው ብሎታል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት የሰሜን አፍሪካ ጉዳይ ቃል አቀባይ ዊሊያም ስፓንድለር የድርጅቱን አመለካከት አንጸባርቀዋል። አኳሪስ በተባለች የድንበር አልባ ሐኪሞች ቡድን መርከብ ላይ ሆነው በስካይፕ ገልጸዋል። የእንዲህ አይነት አያያዝ ችግሩ ለፍልሰተኞቹ አማራጭ የማያቀርብ መሆኑ ነው። እነዚህ ሰዎች ምን ማድረግ ይችላሉ? አንዳንዶቹ ወደ ሀገሮቻቸው ለመመለስ አይችሉም። ምክንያቱም ከባድ የሰብአዊ መብት ረገጣ፣ ሰቆቃ፣ በአንዳንድ ሁኔታም ሞት ሊጠብቃቸው ይችላልና። በሊቢያ መንግሥት የታሰሩት ፍልሰተኞች አስከፊ ሁኔታ ሊገጥማቸው ይችላል። ከሊቢያ እስር ቤት አምልጠው በሜዲትራንያን ባህር ከሞት የተረፉ ስደተኞች ስለ ገጠማቸው ሥቃይ የተናገሩትን የድንበር አልባ ሐኪሞች ቡድን መሪ ማርክ ሌረር ገልጸዋል። አኳሪስ በተባለች የድንበር አልባ ሐኪሞች መርከብ ላይ ሆነው ነው በስካይፕ የተናገሩት። እዚህ በተደጋጋሚ የምንሰማው ነገር በየጊዜው ይደበደቡ እንደነበር ነው። ሰዎችን ዝም ለማሰኘት ሲሉ በጎማም ሆነ ከሌላ ቁስ በተሠሩ ቆመጦች ወይም በብረት ቧንቧዎች እንደሚደበድቧቸው ስደተኞቹ ነግረውናል። ማስረጃ የሚሆነውም አካላቸው ላይ የሚታየው ጠባሳ ነው። ሊቢያ ውስጥ በሕገ ወጥ አሸጋጋሪዎች እጅ የገቡት ፍልሰተኞች ደግሞ ለባርነት እንደሚሸጡ ብዙ ዘገባዎች ገልጸዋል። የድንበር አልባ ሐኪሞች ቡድን አባል የሆኑት ነርስ ኤሊዝቤት ራምለው የአንዲት ያመለጠች ሴት ታሪክን በስካይፕ ገልጸዋል። ለአንድ የሊቢያ ቤተሰብ የተሸጠች ሴት እንደነበረች አስታውሳለሁ። የቤት ስራ እንድትሰራላቸው ነበር የተሸጠችው። እሷን ለመግዛት ያወጡትን ገንዘብ ለመተካትም ካለ ክፍያ ነበር የሚያሰሯት። ህገ ወጥ አሸጋጋሪዎች በበኩላቸው ያገቷቸው ሰዎች ወደ ቤተሰቦቻቸው ስልክ እየደወሉ ገንዘብ እንዲልኩ እንዲጠይቁ ያስገዷቸዋል። የዓለም አቀፍ የፍልሰት ድርጅት የሰሜን አፍሪቃ ስራ አስኪያጅ ኦትማን ቤልቤሲ ፍልሰተኞቹ ከሊቢያ ወደ ሜዲትራንያን ባህር እንዳይገቡ ስለተደረገው እገዳ ተናግረዋል። ድንበሮችን ስለ መቆጣጠር ከመናገር በፊት መሬቱን መቆጣጠር ያስፈልጋል። የሊቢያ የሜዲትሬንያን ባህር ጠረፍ ከ1700 ኪሎ ሜትር በላይ ርዝመት አለው። ይህን መቆጣጠር ታዲያ ቀላል አይመስለኝም። በዚያም ላይ ከስድስት አጎራባች ሀገሮች ጋር ስለሚዋሰኑ ድንበሮች ነው እየተናገርን ያለ ነው። የዓለም አቀፍ የፍልሰት ድርጅት ባለሥልጣኑ አያይዘውም ድንበሮችን በመቆጣጠር ፍልሰትን ማቆም እንደማይቻል በእርግጠኛነት ለመናገር እንችላለን። ሰዎች ምንጊዜም ቢሆን መንገድ ማግኘታቸው አይቀርም ብለዋል። ከሰሃራ በመለስ ካሉት የአፍሪቃ ሀገሮች ድርቅን ረሃብንና ግጭትን እየሸሹ በአደገኛ ሁኔታ ወደ ሜዲትራኒያን ባህር በየቀኑ ማምራቱን ቀጥለዋል።